ሰላም ጤና ስጥልኝ፣ አድማጮቻችን እንደምናመሽታችኋል። የእሁድ ምሽት ሐምሌ 3 2014 ዓ ም የጋቢና ቪኦኤ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ከአሁን ሰዓት ጀምሮ ኤደን ገረመው መሰናዶን እየመራው፣ ኤልያስ አስማረ በቅንብሩ አብረናችሁን ዘልቃለን። አብራችሁን ትሆኑ ዘንድ በአክብሮት እንጋብዛለን። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው ያልናቸውን ነው ያዝንላችሁ ቀዳሚ ያደረግነው ታዲያ በወደ ድሬዳዋ ነው የሚወስደን። በኢትዮጵያ የእግር ኳስ ታሪክ ውስጥ ዝነኛና ስመጥሩ ከነበሩት ተጫዋቾች መካከል ጥቂት የማይባሉት የድሬዳዋ ልጆች ናቸው። በድሬዳዋ ከተማ የሚገኘው ኳስ ሜዳም ለነዚህ ተጫዋቾች መነሻቸው ነው። በዚህ የተነሳም በቅርቡ የድሬዳዋ ከተማ አስተዳደር ይህን ኳስ ሜዳ ለመሸጥ ማሰቡን ተከትሎ ውዝግብና ቅሬታዎች የነበሩ ቢሆንም ነገሩ ተፈቷል ሲል አዲስ ቸኮል በዚህ ሳምንት አድርሶን ነበር። ቀጥሎ ይቀርባል። ለድሬዳዋ ከተማ ምስረታ መነሻ የሆነው የቀድሞ የኢትዮ ጅቡቲ ምድር ባቡር በድሬዳዋ ብሎም በሀገሪቱ እግር ኳስ ላይም ጉልህ ሚና ነበረው። የምድር ባቡር እግር ኳስ ክለብ በተለያዩ ጊዜያት ለኢትዮጵያ ብሔራዊ ቡድን የተጫወቱትና አመድ ጁንዲ፣ በከሪ አደም፣ ኬኔዲ ደምሴ፣ ኤልያስ ሙሜና ሌሎችን የሚያፈራ ግዙፍ ክለብ ነው። የዚህ ግዙፍ ታሪክ ባለቤት የሆነው የምድር ባቡር ክለብ አሁን ባይኖርም የክለቡ ሁለገብ ሜዳ ግን ለከተማ ወጣቶች ዋነኛ ጊዜ ማሳለፊያ ሆኖ አንድ ክፍለ ዘመን በላይ ተሻግሯል። ክለቡ በእግር ኳስ ኬታማ ታሪክ ይኑረው እንጂ በሜዳ ቴኒስ፣ ቅርጫት ኳስ፣ መረብ ኳስ፣ ቡልና ሌሎችም ጨዋታዎች በርካታ ስፖርተኞችን ያፈራ ነው። ከዚህም ባሻገር ኤግዚቢሽንና ባዛር ለማዘጋጀትም በከተማዋ ተመራጭ ከሆኑ ቦታዎች ይህ ሜዳ አንዱ ነው። ባለፈው ዓመት ይህ ባለ ታሪክ ሜዳ ለአንድ ግለሰብ ባለ ሀብት ሊሰጥ መወሰኑ ሲሰማ ብዙ አይነት ምላሽ ነበር ከህብረተሰቡ የተገኘው። በዘመናዊ መልኩ በግለሰብ ይዞታነት ሊለማኑ መባሉን የደገፉ ቢኖሩም ህዝባዊ የሆኑ መቀጠሉን የፈለጉ በርካቶች ግን ውሳኔውን በማህበራዊ ሚዲያ ተቃውመውታል። በወቅቱ የነበሩት የምድር ባቡር ድርጅቱ አመራሮችም ውሳኔውን በመቃወም ወደ ፍርድ ቤት አምርተው ውሳኔውን በጊዜያዊነት አሳግደው ነበር። ይሁንና በሂደት የወለገብ ሜዳ ይዞታነቱ ወደ ባለሀብቱ መዞሩ አልቀረም ነበር። እስከዚህ ጊዜ ድረስ በሜዳዎቹ ይጫወቱ የነበሩ የከተማ ወጣቶች ከአንድ አመት በላይ ምንም የተለየ ነገር አላጋጠማቸውም ነበር። ሆኖም ቦታውን ለማልማት ፈቃድ ያገኙት ባለሀብት ወጣቶችና ጊዜያቸውን እዚያ የሚያሳልፉ አረጋውያንን ከግቢው አስወጥተው ሜዳውን ማስቆፈር ሲጀምሩ ግን ተቃውሞው እንደገና ተነሳ። ይሁንና ቁፋሮ ብዙም ሳይቆይ እንዲቆም ተደረገ። ከምድር ባቡር ውጪ ሌላ አማራጭ ያልነበራቸው የከዚራ ዲፖ እና ነንበሯን ወጣቶች እንዲሁም ከእግር ኳስ ውጪ ለሌሎች ስፖርታዊ ጨዋታዎች ከልዩ ልዩ የከተማ ሰፈሮች ወደ ምድር ባቡር ሜዳ ይሄዱ የነበሩ ስፖርት ወዳዶችም ሌላ አማራጭ መፈለግ ጀመሩ ወይም በአማራጭ እጦት በየቤታቸው ተቀመጡ። በዚህ መካከል ነበር የከተማዋ ከንቲባ ከድር ጀዋር የ ስፖርት የስፖርት ቤተሰቡን ድንገተኛ ስብሰባ የጠሩት። ከ ከቀኑ ዘጠኝ ሰዓት እስከ ምሽቱ ሁለት ሰዓት በቀጠለ ውይይት ላይ ብዙ ነገሮች ተነስተዋል። የብዙዎች ትኩረት ግን ታሪካዊ የምድር ባቡር ሜዳ ነበር። ድሬዳዋ ላይ ካሉት ቀበሌዎች ዜሮ ስድስት እና ዜሮ ሶስት ላይ ምንም አይነት ሜዳዎች የሉም ዜሮ ስድስት የሚጠቀሙ ሜዳዎች አብዛኛው ጎርፍ ያበላሽበታል ስለዛ ምንድነው? ነው ተቻችለን ምድር ባቡር ላይ ነው የምንሰራው አካባቢ ላይ ያለውን ምድር ባቡርን ካልተጠቀምን ወጣት ወዴት እይል ነው አብዛኛው ወጣት እኮ አሁን ምድር ባቡር ከተዘጋ በኋላ ራሱ ሱስ ውስጥ የገቧል ኳስን ከነትተው ማለት ነው ስለዛ አሁን መንስኤው ምንድን ነው ሜዳ ቅየራ ሳይደረግ ምድር በብሩ ለግለሰብ ተሰጠ። ልማት ከሆነ የሚለማ ነገር፣ ይህ ልማ ግን የዛ አካባቢ ተጠቃሚዎች ቦታ ተዘጋጅቶላቸው ሁለተኛ የሚጠቀሙበትን ቦታ ተዘጋጅቶላቸው መሆን አለበት እንጂ ይህ ልማ ብቻ ሳይሆን ለአማራጭ ተዘጋጅቶላቸው መሆን አለበት። ክልል ስንሄድ የሚጫወቱት በሳር ሜዳ ላይ ነው። እዚህ ደግሞ የምንጫወተው ኖርማል አዋራ ሜዳ ላይ ነው። እና እዚህ ላይ የፕሮፌሽናል እግር ኳስን የፕሮፌሽናል ስታዲየምን ሳርን ያለመልመድ ችግር እዛም ሄደን እንደ ሬድዋ ምን እያለን ነው፣ ተግዳሮት እያመጣብን ነው፣ ችግር እየሆነብን ነው። ስለዚህ ዛሬ ላይ ሰሞን ተነስቶ ፕሮፌሽናል እግር ኳስ በዚህ በዚህ መንገድ የምትጫወቱበትን መንገድ ዘርግቻለሁ፣ ከጎኑ እንደዚህ እንደዚህ አይነት ዲዛይን ያለው ይሄና ልዝብ የሚችል ሰው ባለና አልኮኮብ ሆቴል የሚችል ነገር እሰራለሁ ብሎ ከመጣ ዋይኖት ኖት ኢንተረስትድ ማንሆንበት? ለምን ለእግር ኳሳችን ማደግ አናስብም? እርግጥ ነው ፕሮጀክት የሚጫወቱ ልጆች ያሳስቡኛል። የድሬዳዋ አስተዳደር ከንቲባ ከድርጀዋር ለግለሰብ የተሰጠው የምድር ባቡር ሁለገብ ሜዳ ካርታ እንዲመክን የአስተዳደሩ ካቢኔ መወሰኑን ለስፖርት ቤተሰቡ ይፋ አድርገዋል። ማልማት ይፈልጋል። ይሄ ልጅ ቦታው ደግሞ ተሰጥቷል። የስ ተሰጥቷል። ምን ማድረግ አለብን? ተለዋጅ ቦታ እንደሚሰጥ እርግጠኛ ሁን። ግን ይሄ ደግሞ የህዝብ ነው። ድሬዳዋ ከተማ ይሄ የድሬዳዋ ሀብት ነው። ቅርጽ ነው። ታሪክ ነው። ሁለተኛ ደግሞ ሜታውን ነው መሀል ከተማ ያለው ነገር ነው። ውሳኔውን ተከትሎ ወጣቶችና በምድር ባቡር ክለብ ጊዜያቸውን ያሳልፉ የነበሩ አረጋውያን ወደ ሜዳው ተመልሰዋል። ፈርሶ የነበረውን የእግር ኳስ ሜዳ ዳግም ለመስራት እንቅስቃሴዎች መኖራቸውን አይተናል። በጅማ ከተማ ለሚካሄደው ሀገር አቀፍ ወጣቶች ውድድር እየተዘጋጀ ያለው የ ዜሮ ሶስት ቀበሌ ታዳጊዎች እግር ኳስ ቡድንም በሜዳ ቴኒስ ሜዳ ጊዜያዊ ልምምድ መስራት ጀምሯል። የቡድኑ አሰልጣኝና ተጫዋቾች በ በካቢኔ ውሳኔ ደስተኛ መሆናቸውን ገልጸዋል። ኮች ጌዲዮን ብሩክ እባላለሁ የአንዱ አሰልጣኝ ነኝ። ያው ውሳኔው ደስ ይላል ው ሌኑን ለምታየው ምታያቸው ሽማግሌዎች እዚ ጋር ምታያቸው ቢያንስ በትንሹ ይሄ ሜዳ ከ አንድ ሺህ አምስት መቶ ሰው በላይ ሰው ይጠቀምበታል። የሚል እና ያን ሁሉ ሰው ማጣት ላይ በጣም ከባድ ነው። ስለዚህ ያው ውሳኔው ደስ ብሎኛል። ም ይባላል ምድር ባቡር በተፈቀደበት እንትን ሁላችንም ደስ ብሎናል። ምክንያቱም ያው ካልባሌ ቦታ ከመዋል ይባላል የድሬ ከዚራ ቲም አባል እዚህ ምድር ባቡር ሲዘጋ ብዙ ስሜት ተሰምቶ ነበር። የጓደ ቡድን አባላታችን እና በቃ አሁን እንደዚህ የሚዘጋብን ከሆነ እኛውን ላልባል በጣምና ስለሚሆን መንግስት እንደዚህ ሰዎች አማራጭ ሜዳ አብዛኞቹ ስፖርት ቤተሰቦች ታሪካዊ ምድር ባቡር ሜዳ የህዝቡ ነው እንዲቀጥል ፍላጎታቸው መሆኑ ከከንቲባው ጋር በአካሄዱት ውይት አስታውቀዋል። ዜሮ ሶስቱ አሰልጣኝ ጌዶን ብሩክም በሁለት አቅጣጫ ዋና መንገድ ዳር ያለው የሜዳው ይዞታ ገቢ የሚያስገኙ ህንጻዎች ተገንብተውለት ምድር ባቡር ክለብ በቂ ገቢ እንዲኖረው ና ራሱን እንዲችል ይመኛል። ህዝባዊ መገልገያዎችና ታሪካዊ ቅርሶችን ለልማት በሚል ለግለሰቦች መስጠትና ፍርድሶ መስራት አዲስ አበባን ጨምሮ በተለያዩ ቦታዎች ላይ በተደጋጋሚ እያወዛገበ ያለ ጉዳይ ነው። ለአሜሪካ ድምጽ ሬዲዮ አዲስ ጀኮል ጋቢና ቬ ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ኢትዮጵያ እንደ ሀገር የኃይል አቅርቦ ችግር ያለባት ስትሆን ይህንን ችግር ለመፍታትም ታዳሽ ኃይሎች በምንጭነት እንዲቀርቡ እያበረታታች ትገኛለች። ወጣት ረቂቅ በቀለም ይህን ክፍተት ለመሙላት ከአምስት ዓመታት በፊት ግሪን ሲን ኢነርጂ የተሰኘ የሶላር አቅራቢ ተቋም መስርታ እየተንቀሳቀሰች የሚገኝ ሲሆን የተቋሙን የንግድ ኃላፊና ተገልጋዮቹን አነጋግሬ ያሰናዳሁት ዘገባ በዚህ ሳምንት ውስጥ ከተጠናቀሩ ጥንቅሮች መካከል አንዱ ነበር። ር ቀጥሎ ይቀርባል። ኢትዮጵያ ከፍተኛ የሆነ የኃይል አቅርቦት ችግር ካለባቸው ሀገራት መካከል አንዷ ነች። ይህ የኃይል አቅርቦች ችግር ደግሞ በገጠሪቱ የሀገር ክፍል የሚታይ ሲሆን ከፍተኛ የሆነ የምጣኔ ሀብት ጫና አለው። ሀገሪቱ ታዳሽ ኃይሎችን እንደ ተጨማሪ የኃይል አማራጭ ለመጠቀም እየሰራች የምትገኝ ሲሆን ይህን ለማሳካት በተነሳች ወጣት አማካኝነት የተመሰረተው ግሪን ሲን ኤነርጂ የተሰኘው ተቋምም ባለፉት አምስት ዓመታት የሶላር አምፖሎችን በገጠሩ ኢትዮጵያ ተደራሽ እንዲሆኑ እየሰራ ይገኛል። አሜን አንለይ የድርጅቱ የንግድ ኃላፊ ናት። ግሪንሲን ኢነርጂ ፒኤልሲ ከተመሰረተ አሁን አምስት ዓመት ሞልቶታል። በዩሮፒያን ካሌንደር ሁለት ሺ አስራ ስድስት ዓ.ም የተመሰረተው እና መስራች እና ሲኢኦዋ ረቂቅ በቀለ ትባላለች። የምንሰራው በዋነኝነት ገጠራማ ኤሌክትሪክ የሌለባቸው የኢትዮጵያ ክልሎች ላይ ሶላር ፕሮዳክቶችን ዲስትሪቢዩት ማድረግ ነው። ማለትም በሶላር የሚሰሩ ፓምፖችና መብራቶችን ለገጠራማ መብራት ሌላቸው አካባቢዎች ማከፋፈል ማለት ነው። በዋነኝነት እነዚህ ላይ ነው የምንሰራው እና በዋነኝነት ፎከስ የምናደርገው ደግሞ ሴቶች ነው ዋነኛ አላማችን ማለት ነው። ዋነኛ ተገልጋዮቻቸው አርሶ አደሩ ማህበረሰብ እንደሆኑ የምትገልጸው አሚን፣ እነዚህ የሶላር ኃይሎች አንድ ቤተሰብ ለኩራዝ እና ለሌሎች የኃይል አቅርቦቶች የሚያወጣውን ገንዘብ እንዲሁም ደግሞ የአየር ብክለት በመቀነስ በኩል ሰፊ ሚና አላቸው ትላለች። በዋነኝነት አሁን የደረስን ያለንባቸው የኢትዮጵያ ክልሎች አማራ፣ ኦሮሚያ እና የደቡብ ኤስኤንኤንፒ የሚባሉት ጋር ነው ከነሱ ጋር ነው በዋነኝነት የምንሰራው እንደገና ደግሞ ዋና ተጠቃሚዎቻችን ናቸው የምንላቸው ደግሞ ፋርመሮች፣ ገበሬዎቹ ናቸው በዋነኝነት ማለት ነው። ገበሬዎቹ ለመብራት ለመጠቀም ብለው ጋዝ እየገዙ በኮረዝ የሚጠቀሙ ጅነስ ናቸው በዋነኝነት ኛ ከስተማሮች ማለት ነው። አሜን አርሶ አደሩ ምርቱን እየተጠቀመ የሚከፍልበት የዱቤ አገልግሎት አማራጭ አለ ያለ ሲሆን ይህንን እድል ተጠቅመው ምርቱን ከገዙ ሰዎች መካከል አንዱ የሆነው በኦሮሚያ ክልል ሰሜን ሸዋ መከጡሪ ነዋሪ የሆነው ታሪኩ ደምሴ ነው።

ሁለት ሰዓት ምናምን እጄን ወይም አንድ ሳምንት ምናምን የሞላ አሁን በካፌን ነው ቻርጀር የሞላ ምንም አይሰራም። ከቤት አንድ ቦታ ብቻ ነው ማበረም፣ ስለዚህ በጣም ይበልጣል ይሄ ሶላሩ። በተመሳሳይ የልጆች እናት የሆኑት እና በሰሜን ሸዋ የሚኖሩት ወይዘሮ አስቴር ግዛው እሳቸው በሚኖሩበት አካባቢ ከፍተኛ የሀይል አቅርቦት መቆራረጥ ችግር መኖሩን ጠቅሰው ሶላሩ ልጆቻቸው ትምህርታቸውን በአግባቡ እንዲከታተሉ አግዟል ይላሉ። ተደራጅተን ነው የወሰን ነው ስንወስደው፣ በአምስት ሰው ሆነ በአንዴ መክፈል ስለማንችል ማለት ነው። እና የሶላሩ አጠቃቀም ነግረውናል። እነሱ እንዳሉን የተጠቀምነው እስካሁን፣ እንደ ራሴ ምንም አላየውበትም። ያው ጥሩ ነው። መቀነሱም ትችያለሽ፣ እንደገና ደግሞ ትንሽ ከፍ ማረግም ትችያለሽ። እስከ መጨረሻም ደግሞ ማብራት ትችያለሽ። በቃ አንቺ እንደፈለግሽው ያክል ያደረግልሽ። ወደ ገጠር አካባቢ ነው ይጠፋል። አሁንም ይጠፋል። ሳምንቱም የምናጣበት ጊዜ አለ። ለሳምንት ለሁለት ሳምንት እሱን ያው መቀበያውን ውጭ ነው የምናደርገው። ሁሌም ቤት ላይ ሰቅለን ነው ስንፈልገው እንሰካለን። እንትን ነው አየ አምፖሉም ማለት ነው። በጣም ነው የጠቀማቸው እንጂ በፊት ያው ሻማ ነው የምናበራው። በቃ አስቸጋሪ ነበር በፊት ሶላሩን ሳንጠቀም በፊት ማለት ነው። በቃ የተጠቀሙት አክል እስከ አምስት ሰዓት፣ ስድስት ሰዓት፣ ሰባት ሰዓት። በቃ የሚያጠኑም አሉ፣ ሌላ ስራም ደግሞ የሚሰሩ አሉ። እነዚህ የሀይል አቅርቦቶች ለአካባቢ ጥበቃም ጠቃሚ መሆናቸውን አጽንኦት ሰጥታ ታሳስባለች። እሺ ያው በዋነኝነት እኛ እየሰራ ነው ያለ ነው። አሁን ብዙ እየሰራ ነው ያለ ነው በመብራቶቹ ላይ ነው። ሙሉ ቤታቸውን ወደ ሶላር መቀየሩ ሳይሆን መብራት የሚጠቀሙት መብራት የሚጠቀሙባቸውን ኩራዞች እና ሻማ ፋኖሶችን ወደ ሶላር መብራቶች መቀየር ማለት ነው። ስለዚህ አንድ ቤተሰብ ፋኖስ ሊሆን ይችላል ለኩራዝ ሊሆን ይችላል የሚያወጣውን ለጋዝ የሚያወጣውን ገንዘብ ወደዚህ እንዲቀየር ነው ሀሳቡ። ለምሳሌ አንድ ሊትርን ጋዝን ማለት ነው አንድ ሊትሩን በ ከሰላሳ እስከ አርባ ብር ቢያወጣ እንደገና ደግሞ የአንድ ሊተር ጋዝ ደግሞ ለአንድ ሳምንት ከሆነ የሚጠቀሙበት እሱን በአራት ብናባዛው በአራት ሳምንት ብናባዛው ወደ መቶ ሀያ ብር አይደል ማለት ነው። ስለዚህ የኛ አንዱ መብራት ደግሞ አምስት ሺህ ብር የሚያወጣ ነው። ስለዚህ እሱን ለአምስት አመት እኛ ደግሞ አምስት አመት ዋስትና አለው፣ አንዱን ከገዙ። ስለዚህ እስከ አምስት አመት ድረስና ከዛም በላይ ዋስትናው ያው ሲበላሽ የመጠገን ምና የሚለው ነው። ግን እድሜው ከዛ በላይ ስለሆነ የሚያወጡትን በአንድ አመት የሚያወጡትን ለጋዝ የሚያወጡትን ወጪ በአንድ አመትና በሁለት አመት የሚያወጡትን የጋዝ ወጪ በአንድ ሶላር መብራት ላይ ኢንቨስት አድርገው የራሳቸውን የራሳቸው እንዲያደርጉት ነው የምናበረታታው ማለት ነው። ስለዚህ ማለት ደግሞ ምንድን ነው ለጋዝ የሚያወጡትን ብር ለሌላ ተጨማሪ ነገሮች ከጎን ራሳቸውን ማሳደግ የሚፈልጉበት ሊሆን ይችላል፣ ወይ ለልጆቻቸው ትምህርት ቤት ሊሆን ይችላል። ለሌላ ለተሻለ ነገር ብሩን እንዲያውሉት ያግዛቸዋል ማለት ነው። ከየአየር ንብረት ብክለትን ከማሻሻል ባሻገር ማለት ነው ግሪንቲን እንደ ካምፓኒ ለወደፊት አሁን ኢምፖርት እያደረግና መንሰራው ብዬሻለው ቅድም እና ለወደፊት ደግሞ ኢትዮጵያ ውስጥ አሴምብል ተደርጎ እዚ በሀገራችን ኢንጂነሮች እና በሀገራችን ኃይሎች እዚ አሴምብል የተደረገ ለገጠሩ ማህበረሰብ አሁን ካለው ፕራይስ ቀነስ ባለመልኩ እነሱ ጋር መድረስ እንድንችል ብለን ማስባለን የወደፊት እቅዳችን እሱ ነው። እና ደግሞ ለተለያዩ ለወጣቶች እና ለሴቶች ደግሞ የስራ እድልም የሚፈጥር እንዲሆን ማለት ነው ሶላሩን ከማድረስን ባሻገር የአሴምብል የሚደረግበት ህልማችን ለወጣቶች ና ለሴቶች የስራ ግል መፍጠር ነው። የግሪን ሲን ኢነርጂ የንግድ ኃላፊ የሆነችው አሚን ምርታቸውን ተደራሽ ለማድረግ በተለያዩ የሀገሪቱ ክፍሎች በአሁን ሰዓት ያሉ የጸጥታ ችግሮች መስተጓጎል እንደፈጠሩባቸውም ጠቅጥ መስተጓጎል እንደፈጠሩባቸውም አጫውተኛለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ ከጋቢና ጋር ና ያላችሁ እሁድ ምሽታችሁን ከኛ ጋር ለመሆን ስለወሰናችሁ አብዝተን እናመሰግናለን። በመቀጠል ደግሞ አንድ የዲጂታል መጽሐፍ ኩባንያ እናስተዋውቃችኋለን። ይህ የመጽሐፍ አሳታሚ ድርጅት በአምስት ነዋሪነታቸውን በዩናይትድ ስቴትስ ባደረጉ ዲያስፖራዎች አማካኝነት የተጀመረ ሲሆን ልጆቻችሁን እዚህ ዩናይትድ ስቴትስ ውስጥ የሚያሳድጉ ወላጆች በቀላሉ አማርኛን ቋንቋ ሊያስተምሩ የሚችሉበትን አማራጭ አቅርበዋል። ሀብታሙ ስዩም ከመስራቾቹ መካከል አንዱ የሆነውን ጥላሁን አለማየሁን አነጋግሮት ነበር። ቀጥሎ ይቀርባል። ስሜ ጥላሁን አለማየሁ ይባላል። በዚህ ዝግጅት ላይ ይዘን የቀረብነው ፊደል ኢቡክ የሚባል ነው። አምስት ሆነን የሰራነው ጓደኛሞች፣ ቤተሰቦች ነን። ተሰብስበን በእኛ ኮሚኒቲ ውስጥ ያለውን ችግር ምንድን ነው ብለን ስናይ ልጆች የሀገራቸውን ቋንቋ፣ ባህል፣ ታሪክ የሚረዱበት የሆነ ነገር እያጫወተ የሚማሩበት ነገር ለምን አንፈጥርም ብለን አስበን የፈጠርነው ነገር ነው እና ይሄ መጽሐፍ የሚያደርገው ምንድ ነው? በድምፅ ነው የሚያስተምረው። ልጆች ሌሎች ቶዎች ላይ እንደምታዩት ሲነካ የሚያወራ ሁል ብዙ ነገር ያካተተ በውስጡ ፊደላቶች፣ አማርኛ ሀሁ አለው ብዙ አይነት ቃላቶች፣ ለም ለምሳሌ እንስሳቶች፣ ከዛ በተረፈ የሰውነት ክፍሎች፣ ሰላምታ በአማርኛ እንዴት ነው። እሱ ብቻ ሳይሆን አማርኛም ችሎ ደግሞ እንግሊዘኛ መማር ለሚፈልጉ ልጆች ራሱ ወደ እንግሊዝኛ እየቀያየረ ከአማርኛም ወደ እንግሊዝኛ ከእንግሊዝኛም ወደ አማርኛ እየቀያየረ ሁለቱም ቋንቋ እንዲማሩበት። ከዛ በተረፈ ደግሞ ከተማሩ ካዩት በኋላ ደግሞ ራሱ ይሄ ምንድን ነው? የት ጋ ነው ያለው? እያለ ይጠይቃቸዋል። እሱን ሲነጉ በትክክል ካወቁት በትክክል አውቃቸዋል ካላወቁት እንደገና ሞክሮ እያለ በሂደት ያለ አስተማሪ በራሳቸው እንዲማሩ የሚያደርግ ነው እንደምናደርግ ከዛ በተረፈ እዚህ ጋር ያለች ፔጅ አለችን። እሷ ፔጅ ፕሌን ፔጅ ነች። እሷ ፔጅ ላይ ድራይ ሬዘር አለን፣ አብሮ የሚመጣ ነው። ይሄም ባትሪም አብሮ ይመጣል። እዛ ላይ እየጻፉ እያጠፉ፣ ጽሁፍ የአማርኛ ጽሁፍን መማር ይችላሉ ማለት ነው። ስለዚህ ይሄ ሀሁ አለው ለማሳየት ያህል ሲጀምር እንደዚህ ነው የሚሆነው ነው ከዛ በኋላ ይነካሉ እያለ ይሄዳል። ከዛ ጌም እያጫወተ የሚጠይቃቸው ያልኩ ይ ነው። አሁን ኳስ የትኛው ነው? እዚጋ ነው ኳስ ያለው አሁን አበባ እዚህ ጋ ነው። ግን እሱን እንደው ባያውቁትና ቢነኩት ይሄኛው ምን ይላል፣ የሚነውስና ዝሆን መሆኑን ይነግራቸዋል ማለት ነው። ቢሳሳቱን ተሳስታቸዋል ብቻ ብሎ አይተዋቸውም፣ እንደ መልመጃ ጥያቄ ከነ መልሱ ይሰጣቸዋል። ሕጻናትን በተለይ ደግሞ የኢትዮጵያን ቋንቋና ፊደላትን በማስጠናት ረገድ ለመሰማራት የፈለጋችሁበት ምክንያቱ ምንድን ነው? መጀመሪያ ያው አባቶች ነን እንዳለ ግሩፓችን ውስጥ ያለ ነው። ኤቶስ በብዛት ማለት ይቻላል አባቶች ነን እና ልጆቻችንን ማስተማር በሚፈልግ ጊዜ ኮሚኒቲያችን ላይ ልጆች ላይ የተሰራ ነገር ስንፈልግ ያገኘ ነው ብዙ አጥጋቢ ነገር አይደለም። አሁን አይተ እንደሆነ እዚህ ሀገር የስፓኒሽ ልጆች ስፓኒሸኛ ብዙ አይነት ነገር አላቸው። ኦረ የሌላም አሁን ህንዶች ራሱ የህንዶችም ብዙ ነገር ታገኛለህ ዩቲዩብ ላይም ምንም ላይ። ግን በእኛ ብዙ ያልተሰሩ ነገሮች አሉ። ለቢዝነስ ብቻ አይደለም። ለልጆቹን ባህላቸውን፣ ቋንቋቸውን አውቀው ቋንቋ አውቆ ሁለት ቋንቋ አውቆ እንትን ማለት ፕሪቪሌጅ ነው። እሳት የሌለበት ምለው ያው ዋናው ነገር ቅድም እንዳልኩት ቢዝነሱ አይደለም። ይሄ ነገር እኛ የምናሰፋው ነገር ነው። አሁን ዋናው ስማችንን ተክለን ሰዎች ሬሊያብል ናቸው፣ ትክክል ልጆችን የሚያስተምር ነው ብለው ሲያስቡ ከዛ በኋላ የምንፈጥራቸው ብዙ ነገሮች አሉ። ልጆችን የሚያስተምር ልጆችን እየገነባ ቋንቋዎች ቋንቋ ብቻ አይደለም። እኛ አሁን አማርኛ ላይ ተነሳን እንጂ አማርኛ ላይ የሚቆም አይደለም። ሀገራችን በጣም ብዙ ቋንቋዎች አሏት። እነሱ ቋንቋዎች ላይ ሁሉ እንሰራለን። ቀስ እያለ ሰዎች ልጆች ብዙ አይነት ቋንቋ እንዲለምዱ ማድረግ እንችላለን ማለት ነው። የሚያድግን የሚሰፋም ነው። እዚህ ሀገር ላይ ብቻ የሚቆምም አይደለም። ኦሎቨር ዘወለድ የሚሄድ ነገር ነው። ኢትዮጵያም የሚገባ ነገር ነው። ይሄ ነገር ለወደፊት እንደውም እየሰፋ ሄዶ ቋንቋዎችን አስተምሮ እኛ ሀገር ያሉ ችግሮችንም ያጠብልናል። ሰው እርስ በርስ በቋንቋ ከተግባባ ምንም አዲስ ቋንቋ መልመድ ጥሩ ነው። ምንም እንትን አለን፣ ሌላ ነገር አለን እና ቋንቋዎችን ማስተማር እና ባህሎችን፣ ታሪኮችን፣ ስለ ሀገራችን ማስተማር ነው ዋናው አላማችን እና እሱን እንዲታወቅልን ነው ምንፈልገው። እናመሰግናለን። በመጨረሻም የምናልፈው በሳምንት ውስጥ ወደ ተሰሙ የመዝናኛ ዜናዎች ነው። ትውልድ ኢትዮጵያዊቷ የፊልም ጥበብ ባለሙያ ምህረት ማንደፍሮ ባለፈው ሳምንት የአካዳሚ አዋርድ አባል እንዲሆኑ ከመረጣቸው 397 የፊልም ጥበብ ባለሙያዎች መካከል አንዷ ሆናለች። እንዲሁም ደግሞ አሜሪካዊቷ የቅርጫት ኳስ ተጫዋች በዚህ ሳምንት ሩሲያ ውስጥ ለፍርድ ቀርባለች እና ሌሎች ዘገባዎችንም ባጭሩ እንደሚከተሉ አቀርብላችኋለሁ። ትውልድ ኢትዮጵያዊቷ የፊልም ፕሮዲሰር ምህረት ማንደፍሮ በዩናይትድ ስቴትስ የፊልም ኢንዱስትሪ ውስጥ ትልቅ ክብር በሚሰጠው አካዳሚ አዋርድ ውስጥ የአባልነት ቦታ ከተሰጣቸው 397 አርቲስቶች መካከል አንዷ በመሆን ተመረጠች። የአካዳሚ አዋርድ ተቋሙ በገጹ ላይ ባወጣው መግለጫ መሰረት፣ ባሉበት ዘርፍ የላቀ ውጤት አምጥተዋል የሚላቸውን የጥበብ ባለሙያዎች ለዚህ አባልነት መጋበዙን አስታውቋል። ከ397 አርቲስቶች መካከል 44 ከመቶ ሴቶች ሰላሳ ሰባት ከመቶ ብዙውን ጊዜ የተዘነጉና ውክልና የሌላቸው ዘሮች ሲሆኑ ግማሽ በመቶ የሚሆኑት ደግሞ ከዩናይትድ ስቴትስ ውጪ ከ53 የተለያዩ ሀገራት የተጋበዙ ናቸው ሲል አካዳሚ አዋርዱ ድረገጽ አስታውቋል። ከዚህ ቀደም እጩ የነበሩና እንዲሁም ደግሞ የአካዳሚ አዋርዱን የተሸለሙ አሸናፊዎችም በዚሁ አባልነት ውስጥ መካተታቸው ተገልጿል። ተቋሙ በትወና በተዋና የመረጣ ዳይሬክተር ሲኒማቶግራፈር፣ በአልባሳት ተ በዳይሬክተርነት በሜካፕ ጥበብ በሙዚቃ በፕሮዳክሽን በደራሲነትና በሌሎች የተለያዩ ዘርፎች የላቁ ናቸው ያላቸውን በአባልነት መጋበዙን ጨምሮ ገልጿል። ትውልድ ኢትዮጵያዊቷ ምህረት ደራሲ የሕክምና ባለሙያ እና ተመራማሪ ስትሆን ትሩዝ ኤድ ሚዲያ እንዲሁም ደግሞ ሪልነስ የተሰኙ የፊልም ተቋማት አጋር መስራች ናት። ምህረት እንደ ኤሮፓን አቆጣጠር በ2014 ዓ ም አንጀሊና ጆሊ እንዲሁም ሜሮንጌትነት እና ሌሎች የተወኑበትን ድፍረት የተሰኘው ፊልም ፕሮዲሰር ስትሆን ከዚህ በተጨማሪም ስዊትነት፣ ኢንዘቤሊ ሊትል ዋይት ላይስ እና ሌሎች ፊልሞችንም ሰርታለች። እንደ ኤሮፓን አቆጣጠር በ2009 ዓ ም ብላክ ገርልስ ሮክ አዋርድ የተሰኘ የማህበረሰብ ሽልማትም ተሸላሚ ናት። የምህረት ማንደፍሮ ቡድን በአሁኑ ሰዓት አዲስ ለመስራት ላሰበው ፊልም አዲስ አበባ ላይ የሁለት ወንዶች ገጻ ባህሪ ምልመላ ላይ እንደሚገኝም ምህረት በፌስቡክ ገጿ ላይ አስታውቃለች። ካይቷ የቅርጫት ኳስ ተጫዋች ብሪትኒ ግራይነር ትላንት ሐሙስ፣ በሩሲያ ፍርድ ቤት የቀረበች ሲሆን ካናቢስ የተሰኘውን እጽ በዘይት መልክ ይዛ እንደነበረ በፍርድ ቤቱ ፊት አምናለች። ስፖርተኛዋ ከባለፈው የካቴት ወር ጀምሮ ላለፉት አራት ወራት ያህል በሩሲያ በእስር ላይ የምትገኝ ሲሆን በትላንትና ውለት የፍርድ ቤት ውሏ ጥፋተኝነቴን ማመን እፈልጋለሁ፣ ነገር ግን አውቂ አይደለም ህጉን መስበር አልፈለኩም ነበር ብላለች። የሰላሳ አንድ ዓመቷ ብሪትኒ ንግግር ወደ ሩስኪ ተተርጉሞ ለዳኛው ተነግሯቸዋል። በኋላ ቃሌን እሰጣለሁ፣ ነገር ግን ለመዘጋጀት ጊዜ ያሻኛልም ስትል አክላለች። የደብልዩ ኤንቢኤ ኮከቧ ተጫዋች በሩሲያም የምትጫወት ሲሆን ጥፋተኝነቷ ከተረጋገጠ እስከ አስር ዓመት የሚጸልቅ ቅጣት ይጠብቃታል። ሰኞ ዕለት ተጫዋቿ ለፕሬዚዳንት ጆ ባይደን እሷንና በሩሲያ ታገቱ ግለሰቦችን የቻሉትን ሁሉ አድርገው እንዲያስፈቱ ደብዳቤ ጽፋለች። ማክሰኞ ዕለትም ፕሬዚዳንቱ ደብዳቤው ደርሷቸው እንዳነበቡት የዋይትሃውስ ቃል አቀባይ ካሪን ጄን ፒየር አስታውቋል። ስፖርተኛዋ እዚህ የሩሲያ እስር ቤት ውስጥ ከባለቤቴ ከቤተሰቦች እና ከጓደኞቼ ከሌላ ውጪ ካለ ኦሎምፒክ ትጥቅና ካለምንም ግብ ከሀሳቤ ጋር ብቻዬን ስቀምጥ እዚሁ እንዳልቀር እየሰጋው እገኛለሁ ስትል በደብዳቤዋ ላይ አስፍራለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በትዊተር ገጻቸው ላይ የዩናይትድ ስቴትስ ኤምባሲ ኃላፊዎች የብሪትኒን ችሎት በትላንትናው ዕለት መካፈላቸውና የባይደን የምላሽ ደብዳቤንም እንዳደረሷ ታስፍረዋል። አትሌቷ በቀጣዩ ሳምንት በድጋሚ ለፍርድ ቤት ትቀርባለች። በመጨረሻም በዋሽንግተን ዲሲ በቅርቡ የተካሄደው ደግሞ የፎቶግራፍ ጥበብ ባለሙያዋ ረድኤት ወንድሙ ዘመናዊ የጥበብ ስብስቦችን የሚያሳየው የዲጂታል ፎቶግራፍ ነው። አርቲስቷ ስራዎቹን ከሰኔ ወር አጋማሽ ጀምሮ ማሳየት የጀመረች ሲሆን እንደ ኤሮፓን አቆጣጠር እስከ ሐምሌ 30 ድረስ ለእይታ የሚቆዩ ይሆናል። ረድኤት ውልደቷ ኤርትራ ሲሆን ኢትዮጵያዊ አሜሪካዊት ናት። ከአስር ዓመት በላይ በነርስነት ያገለገለችው ረዴት ከጊዜ በኋላ ሙሉ ለሙሉ ወደ ፎቶግራፍ ጥበብ ተሻግራለች። ረዴት እንደ አውሮፓውያን አቆጣጠር በ2010 ዓ.ም ከደቡብ ቨርጂኒያ ዩኒቨርሲቲ በነርስነት ዲግሪዋን አገኘች ሲሆን ከነርስነቷ ጎን ለጎን የፎቶግራፍ ስልጠና ስትወስድም ቆይታለች። እንደ አውሮፓውያን አቆጣጠር በ2020 ዓ ም ሰራተኛው ማህበረሰብ የሚለው የፎቶግራፍና የጽሁፍ ስብስቧም በዋሽንግተን ፖስት ላይ የታተመ ሲሆን አሁን ደግሞ የብዙ ሴቶች እይታና ነጻነት የሚያንጸባርቀው ስብስቧ በዋሽንግተን ዲሲ እየታየ ይገኛል። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ዋሽንግተን ዲሲ። I know John in the sky, William in that piece, so now. አድማጮቻችን አብራችሁን ስለነበራችሁ እያመሰገንን የእሁድ ምሽት ሐምሌ 3 2014 ዓም መሰናዷችን እዚህ ላይ ተጠናቀቀ። ስናስተናግዳችሁ ያመሸነው ኤደን ገረመው መሰናዶን በመምራት፣ ኤልያስ አስማረ በድምፅ ቅንብሩ አብረናችሁ በመሆን ነበር። አስተያየት፣ ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አማርኛ ላይ ለጋቢና ቪኦኤ ያላችሁ አድርሱን። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዶ እንጠብቃችኋለን። ደናደር ዋርጌትችውሉን